ገዢው ኢህአዴግና በድርድሩ እየተሳተፉ ያሉ አብዛኞቹ አገር አቀፍ ፓርቲዎች የኢትዮጵያ ምርጫ ስርዓት የሁለቱም ማለትም የአብላጫ ድምፅና የተመጣጣኙ ውክልና ስርዓት ቅይጥ እንዲሆን ተስማሙ ይላል። ከአጠቃላዩ የፓርላማ መቀመጫዎች ስንት ከመቶ በተመጣጣኝ ውክልና ስርዓት መሰረት እንደሚያዙ ግን ከስምምነት ላይ ያለመድረሳቸውን ጠቅሶ እስክንድር ፍሬው ተከታዩን አጠናቅረዋል። ገዢው ኢህአዴግና አገር አቀፍ የተቃዋሚ ፓርቲዎች ዛሬ የተገናኙት በይደር ያቆዩትን አጀንዳ ለመቋጨት ነበር። በየምርጫ ክልሉ አሸናፊ የሆነ ፓርቲ እጩዎች ብቻ ወደ ፓርላማ የሚገቡበት የአብላጫ ድምፅ የምርጫ ስርዓት ብቻውን መቀጠል እንደሌለበት ተስማምተው ነው ኢህአዴግና አብዛኛዎቹ ፓርቲዎች ያለፈውን ዙር ያጠናቀቁት። በዚህ ስምምነታቸው መሰረት የተለያዩ ፓርቲዎች በመረጣቸው ሰው ቁጥር መጠን የፓርላማ ወንበር ሊያገኙ የሚችሉበት የተመጣጣኝ ውክልና ስርዓትም ከአብላጫ ድምፅ ስርዓት ጋር በስራ ላይ እንዲውል ነው ከመግባባት ላይ የደረሱት የቅይት ትይዩ የምርጫ ስርዓት በሚል ስያሜ ያላስማማቸው ነጥብ ከፓርላማ ወንበሮች ውስጥ ስንት በመቶ እስካሁን ሲሰራበት በቆየው የአብላጫ ድምፅ ስንት በመቶ ደግሞ አዲስ በሚተገበረው የተመጣጣኝ ውክልና ስርዓት ይያዙ የሚለው ነው። በድርድሩ በጋራ እየተሳተፉ እንደሆነ የገለጹ አስራ አንድ ተቃዋሚ ፓርቲዎች ከፓርላማ ወንበሮች አርባ ከመቶው አዲስ በሚተገበረው የተመጣጣኝ ውክልና ስርዓት እንዲያዙ ጠይቀዋል። ገዢው ፓርቲ በበኩሉ ለተመጣጣኝ የውክልና ስርዓት የሚመደቡ የምክር ቤት ወንበ ወንበሮች 15 ከመቶ ብቻ እንዲሆኑ ሐሳብ አቅርቧል። ባለፈው ዙር ድርድር፣ ዛሬም የሁለቱም ወገኖች አቋም አልተቀየረም። የመያድ ምክትል ሊቀመንበርና ተደራዳሪ አቶ ሙልጌታ አበበ ይህንን ያንጸባረቁት የአቶ ሽፈራው አቀራረብ እንግዲህ፣ እኔ በተረዳሁት መጠን 15% አቋማችን ነው አልቀየርንም። ይመስለኛል አነጋገራቸው፣ አቋማቸውን እናከብራለን። በ11ዱም 46 አቋማችን ነው። የቀየርነው ነገር የለም ኢህአዴግ ወደኛ እንዲመጣ በድርድር መንፈስ እኛ ብዙ መንገድ ስለመጣ ነው። በጣም ብዙ መንገድ ከመምጣታችን ነው የተነሳ ደክሞናል። እውነት ለመናገር ከተመጣጣኝ ውክልና ወደ ቅይት ትይዩ ወዳለው ኢህአዴግ ሐሳቡን ስንቀበል ለድርድሩ ያለንን ክብር ነው የሚያሳየው። ከዛም አልፎ ያስቀመጥናቸው ፐርሰንት ላይ ራሱ ሀምሳ ሀምሳ ያልነውን አርባ ስልሳ ስናደርግ ይሄም ለድርድሩ ያለንን ክብር ነው የሚያሳየው። ኢህአዴግ እንደ ፓርቲ ይሄንን ሐሳብ ከግምት አስገብቶ ልምከርበት ካለ ጊዜ እንሰጠዋለን። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊና የፓርቲው ዋነኛ ተደራዳሪ አቶ ሽፈራው ሽጉጤም አቋማቸውን አንጸባርቀዋል። ብዙ መንገድ መጠናል የሚባለው በብዙ መንገድ መምጣት ሂሳብ ማወራረሉ ከሆነ ብዙ መንገድ ማን የመጣው የሚለው ራሱ መዋይድ ያስጠይቃል። ብዙ መንገድ የመጣው ይህን ኦፕን አፕ ማምጣት አለብን ብሎ ትልቅ ኃላፊነት የወሰደው ኢህአዴግ ነው። ይህን ተቋሚዎቹ በእኔ እምነት ያመስግኑን ባይባልም ቢያንስ ግን እውቅና ሊሰጡት ይገባል ብዬ ነው ማምነው። ቀላል መንገድ አይደለም፣ ይመጣል። ስለዚህ እነሱ ከሀምሳ ወደ አርባ መተናል ካሉ ለጋስንን ብለዋል። ባለፈው እኛ ከዘጠና ብለን የጀመር። ኢህአዴግ ከዚህ አንጻር የያዘውን አቋም እንዲያስተካክል ተቃዋሚዎቹ ጠይቀዋል። አቶ ሽፈራው በሰጡት ምላሽ ከዚህ አንጻር የበለጠ ምክክር አድርገው ለቀጣዩ ድርድር እንደሚቀርቡ አስታውቀዋል። ቅይት ትይዩ በሚል ከስምምነት የተደረሰበት ስርዓት መተግበር ያለበት በፌዴራልና በክልል ምክር ቤቶች ብቻ እንደሆነም ኢህአዴግ አቋሙን ገልጿል። አብዛኛዎቹ ተቃዋሚዎች ግን በዞንና በወረዳ ደረጃም እንዲተገበር ጠይቀዋል። የስንት መራጮችን ድምፅ ማግኘት ለተመጣጣኝ ውክልና ለተመደቡ የምክር ቤት ወንበሮች ክፍፍል ብቁ እንደሚያደርግ ግን ፓርቲዎቹ ተስማምተዋል። ከመራጮቹ የአንድ ከመቶውን ድምፅ ማግኘት መነሻ ወለል እንዲሆን ነው ከመግባባት ላይ የተደረሰው። ረዳት ዋና አደራዳሪና የኢዴፓ ስራ አስፈጻሚ ኮሚቴ አባል አቶ ዋሲሆን ተስፋዬ ይህንንና ሌሎች የስምምነት ነጥቦችን በንባብ አሰምተዋል። ለተመጣጣኝ ውክልና የሚያዘው ወንበር ዝግ የፓርቲ እጩ ዝርዝር ወይም ፓርቲ ክሎዝ ሊስት የሚለውን አሰራር ላይ ስምምነት ላይ የተደረሰ ሲሆን የእጩዎቹም ዝርዝር ለምርጫ ቦርድ እንዲገባ ፓርቲዎቹ ስምምነት ላይ ደርሰዋል። ሁለተኛ፣ የእጩ አቀራረብ በተመለከተ በተመጣጣኝ ውክልናና በአብላጫ ምርጫ በአንድ ጊዜ የሚወዳደሩበት ዱዋል ካንዲዴንሲ የምርጫ አቀራረብን ስምምነት ላይ የተደረሰ ነው። ሶስተኛ፣ መነሻ ወለል ወይም ትሬሽሆልድ ይኑሮ የሚለውን ቤቱ ስምምነት ላይ የደረሰ ሲሆን መነሻ ወለሉ አንድ ፐርሰንት እንዲሆን ተስማምተዋል። በአራተኛ፣ ለተመጣጣኝ ውክልና የተመደቡ መቀመጫዎች የሚከፋፈሉበትን አሰራር በተመለከተ ሄር ኮታ የሚለውን አሰራር ተግባራዊ እንዲሆን ስምምነት ላይ የተደረሰ ሲሆን አምስተኛው ሁለቱም ምርጫዎች ያብላጫውም የተመጣጣኝ ምክርናውም በአንድ ድምፅ መስጫ ወረቀት መራጮች ድምፅ ይስጡ የሚለውን ስምነት ላይ የተደረሰበት ሲሆን በልዩነት የተመዘገበው በተመጣጣኝ ምክርና አሰራር በተወካዮች ምክር ቤት ለክልል ምክር ቤትና ለሁለቱም የከተማ አስተዳደሮች ላይ ተግባራዊ ይሁን የሚለው በኢህአዲግ በኩል የቀረበው አቋም ሲሆን፣ ሌላው አቋም ደግሞ እስከ ወረዳ ድረስ የቅይጥ ሚክስድ የምርጫ ስርዓቱ በተወካዮች ምክር ቤት በክልል ምክር ቤትና በሁለቱ የከተማ አስተዳደሮች ላይ ተግባራዊ ይሁን የሚለው የኢህአዴግ አቋም በአንድ በኩል ያለ ሲሆን እስከ ወረዳ ድረስ ይሁን የሚለው ሁለተኛ አቋም ሆኖ በልዩነት የተመዘገበ አቋም ሆኖ አልፏል። ገዢው ፓርቲና አገር አቀፍ የፖለቲካ ፓርቲዎች ቀጣይ ድርድር ለማድረግ ለፊታችን ረቡዕ ጥቅምት 22 ቀጠሮ ይዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ